ኢትዮጵያ በማንኛውም በየትኛውም አካባቢ ከሕግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከእስር እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። ኮሚሽኑ ትላንት ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና ስር የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት ገልጿል። ህጻናትን ለውትድርና መጠቀምን የሚያመላክ መረጃዎች መኖራቸውንም አስታውቋል። የኢትዮጵያ መንግስትም ህወሓት ህጻናትን መልምሎ ለውትድርና በመጠቀም ላይ እንደሚገኝ መግለጹ ይታወሳል። ሐምሌ አራት በደቡብ ጎንደር ዞን ፎገራ ወረዳ ሶስት የትግራይ ተወላጆች በድንገት በተሰባሰቡ ነዋሪዎች በደረሰባቸው ድብደባ ስለመገደላቸውም ጥቆማዎች ደርሰውኛል ብሏል ኮሚሽኑ። ኮሚሽኑ በመግለጫው አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የትግራይ ተወላጆች ላይ ከህግ አግባብ ውጪ የሆነ እስር መፈጸሙን በተመለከተ የደረሱትን መረጃዎች እየተከታተለ እንደሚገኝ አንስቷል። ኮሚሽኑ እነዚህን ጉዳዮች በማጣራት ላይ እንደሚገኝ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አሮን ማሾ ለቪኦኤ ገልጸዋል። በተያያዘ መረጃ አምነስቲ ኢንተርናሽናልም ባወጣው መግለጫ በአዲስ አበባ የሚገኙ በርካታ የትግራይ ተወላጆች በፖሊስ መያዛቸውን ገልጾ ድርጊቱ እንዲቆምና ሁሉም እስረኞች ወንጀል ከፈጸሙ በፍጥነት ክስ እንደሚሰርትባቸው አሊያም ወዲያውኑ ያለ ምንም ቅድመ ሁኔታ ከእስር እንዲለቀቁም አሳስቧል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ður þurrún. እንደሚከተለው ያቀርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና እስር፣ የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት ገልጿል። ኮሚሽኑ ትናንት ሐምሌ ስምንት ባወጣው መግለጫ በታሳሪዎችና በምርኮኞች ላይ የሚፈጸሙ ኢሰብአዊ አያያዞች፣ በስደተኞች ላይ የሚደርሱ ጥቃቶችና ህጻናትን ለውትድርና መ ጠቀምን የሚያመላክቱ መረጃዎች መኖራቸውንም አንስቷል። ህወሓት ህጻናትን መልምሎ ለውትድርና በመጠቀም ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት የተለያዩ ባለስልጣናትም መግለጻቸው ይታወሳል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ትናንት በሰጡት መግለጫ ላይ ህወሓት ህጻናትን ለጦርነት መልምሎ የማሰለፍ ተግባር በግልጽ ማከናወኑን ጠቅሰው ዓለም አቀፉ ማህበረሰብ ድርጊቱን በዝምታ ከመመልከት ባለፈ አንዳንድ ሚዲያዎች በአዎንታዊነት መዘገባቸውንም ተናግረዋል። በጦር ወንጀል ዓለም የፈረጃቸውን ሕፃናትን ለጦርነት የመመልመል የማሰለፍ እንቅስቃሴ በግላጭ በሌላኛው ወገን እየተደረገ በግዝቤትነት እየታየ ዓለም አቀፍ ሚዲያውም ሆነ አንዳንድ አካላት መንግሥትን በተለያየ መንገድ ሲወቅሱ ሲከሱ የነበሩ አካላት ይህ በዚህ ረገድ ሁሉም ሰው ሊያወግዘው ስህተት ነው ብሎ ሊቀበለው የሚገባ ጉዳይ ተፈጽሞ እያለ ባላየ ባልሰማ የማለፍ ዝንባሌዎች ታይተዋል። አንዳንድ የምዕራብ ሚዲያዎች ይህንኑ አይተው እንደ ሚዛን የወታደራዊ ሚዛን ማስተካከያነት እየተጠቀሙበት መሆኑን በማጉላት በአወንታ መልክ ለመዘገብ ያሳዩት ዝንባሌም ጎላ ያለ ህዝብ ተደርጎ ሊወሰድ የሚችል ነው። ህወሓት ህጻናትን ለጦርነት ያሰልፋል ከመባሉ ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ስላሉት መረጃዎች ጥያቄ ያነሳውላቸው የኮሚሽኑ የኮሚኒኬሽን ጉዳዮች ከፍተኛ አማካሪና ቃል አቀባይ አሮን ማሾ መረጃዎች መኖራቸውንና ማጣራት እየተደረገባቸው መሆኑን ገልጸዋል። ህወሓት ህጻናትን ለውትድርና ስለመመልመሉ በእናንተ በኩል ያገኛችሁት መረጃ አለ አሁን? ያንን ዲስክሎዝ ማድረግ አልችልም ግን የአጠራራ ያለው ጉዳይ ነው እስካሁን ድረስ የመጀመሪያ መረጃዎች አሉ ግን ማጣራት የሚያስፈልጉ ጉዳይ ስለሆነ ማጣርታን ከጨረስን በኋላ ብነግር ይሻላል። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይና የህወሀት ተቃዋሚ ናቸው በሚል በሲቪል ሰዎች ላይ እንደተወሰዱ የሚነገሩ የግድያና የአፈና እርምጃዎችም እንደሚያሳስቡት በመግለጫው ያነሳው ኮሚሽኑ በአላማጣና አካባቢው በድጋሚ ያገረሸውን ግጭት ተከትሎ እየተፈጸሙ ነው ከተባሉ የበቀል ጥቃቶች ጋር በተያያዘ ከፍተኛ ቁጥር ያለው የሰዎች መፈናቀል መኖሩንም ነው የጠቆመው። ስልክ እና ሌሎች ማህበራዊ አገልግሎቶች መቋረጣቸው የሰብአዊ መብቶች ክትትል ስራውን አዳጋች ያደረገው ቢሆንም ክትትሉን እንደሚቀጥልም አስታውቋል። ሐምሌ አራት ሁለት ሺ አስራ ሶስት አመተ ምህረት በደቡብ ጎንደር ዞን ፎገራ ወረዳ ወሮታ ተብሎ በሚጠራ ስፍራ በአካባቢው ነዋሪዎች የሆኑ ሶስት የትግራይ ተወላጆች በድንገት በተሰባሰቡ ነዋሪዎች በደረሰባቸው ድብደባ ስለ መገደላቸው ለኮሚሽኑ የደረሱት ጥቆማዎች እንደሚያመለክቱም መግለጫው አብራርቷል። የኮሚሽኑ ከፍተኛ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አሮን ማሾ ድርጊቱ መፈጸሙን ኮሚሽኑ እንዳረጋገጠና ተጨማሪ ማጣራት በመደረግ ላይ መሆኑንም ነው የተናገሩት። ደቡብ ጎንደር ፎገራ ወረዳ ላይ ተፈጸመ ስለተባለው የሶስት ሰዎች ግድያ ከሚደርሷችሁ ጥቆማዎች ባለፈ እናንተ በራሳችሁ ማጣራት አልቻላችሁም? ሱንም እንግዲህ እንደተከሰተ ማረጋገጥ ችለናል። ግን ኦብየስሊ ከዚህም በተጨማሪ ኢንቨስቲጌሽን የሚያስፈልገው ጉዳይ ነው። የህወሀት መከላከያ ኃይሎች የወሰዱት ጥቃት እርምጃ የፎገራ ወረዳ ነዋሪዎች የሆኑ የሚሊሻ ቡድን አባላት እንደዚሁም የወረዳው የሰላም ፀጥታ ኃላፊ መገደላቸው ከተነገረ በኋላ የተከሰተው ማጣራቱን ስራ ሞኒተሪንግ እንደቀጠለ ነው ካጠናቀቀ በኋላ የበለጠ ዲቴል ይፋ እናደርጋለን። የፎገራ ወረዳና የአካባቢው የጸጥታና የአስተዳደር ኃላፊዎች በወሰዱት አፋጣኝ እርምጃ ሁኔታው መረጋጋቱንና ተጨማሪ ጥቃት ሊፈጽሙ የነበሩ ስድስት ግለሰቦች በቁጥጥር ስር መዋላቸውም ተገልጿል። ሌላው ኮሚሽኑ በመግለጫው ያነሳው አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባቡ ውጭ የሆነ እስር፣ የንግድ ቤት መዘጋትና እንግልት እንደሚፈጸም የሚደርሱትን መረጃዎች እየተከታተለ እንደሚገኝ የሚገልጽ ነው። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ከከተማዋ ሁሉም ክፍለ ከተሞች ከተውጣጡ አመራሮች ጋር በወቅታዊ ጉዳዮች ዙሪያ በቅርቡ ባደረጉት ውይይት አዲስ አበባ ሆነው በሽብር የተፈረጀውን ህወሓትን የሚደግፉ ግለሰቦች መኖራቸውን ገልጸው እነዚህ ግለሰቦች ተጠያቂ መሆን እንዳለባቸው መናገራቸው ይታወሳል። እስካሁን ድረስ ያለውን ትዕግስት ህዝብን ከዚህ ከጁንታ አሸባሪ ቡድን ለመለየት የተደረገውን ጥረት አብዛኛው ይረዳል ብለን እናስባለን። ያልተረዱና ጊዜና አመቺ ሁኔታ የሚጠብቁትን ግን ተጠያቂነት ማስከበር ተጠያቂነትን ማረጋገጥ ያስፈልጋል። በዚሁ ጉዳይ ላይ ከፌዴራል ፖሊስ መረጃ ለማግኘት ያደረግነው ጥረት ባይሳካም የሰብአዊ መብቶች ኮሚሽን ከህግ አግባብ ውጭ ስለመታሰራቸው ያነሳቸው ሰዎች ከህወሓት ጋር ግንኙነት ያላቸው ስለመሆናቸውና ስለ ቁጥራቸው ገና የማጣራት ስራ በመሰራት ላይ እንደሚገኝ አቶ አሮን ለቪኦኤ ገልጸዋል። እሱንም ቁጥሩንም ምኑም መግለጽ አልችልም። 要达成的就是身法的。 የሚዲያ ሰራተኞችን ጨምሮ በአዲስ አበባ ከተማ ተጠርጥረው የታሰሩ ሰዎች ከከተማዋ ውጭ ወደሚገኙ ስፍራዎች እየተወሰዱ ስለመሆናቸው ጥቆማዎች እንደደረሱትም ኮሚሽኑ አስታውቋል። ኮሚሽኑ በስፋት የሚደመጡ ያላቸው የጥላቻና ግጭት ቀስቃሽ ንግግሮች ሁኔታውን ሊያባብሱና ብሎም በማህበረሰቦች መካከል ያለውን ትስስር ሊያላሉ የሚችሉ መሆናቸውን ገልጾ በየትኛውም አካባቢ ከህግ አግባብ ውጭ የታሰሩ ነዋሪዎች በአፋጣኝ ከእስር እንዲለቀቁና በእነዚህ ነዋሪዎች ላይ እንግል ያደረሱ ያደረሱና ሌሎች ህገወጥ ድርጊቶችን የፈጸሙ አካላት ለህግ እንዲቀርቡም ጠይቋል። በተያያዘ መረጃ አምነስቲ ኢንተርናሽናል ባወጣው መግለጫ ህወሀት መቀሌን በድጋሚ መቆጣጠሩን ተከትሎ አዲስ አበባ የሚገኙ በርካታ የትግራይ ተወላጆች በፖሊስ መያዛቸውን አስታውቋል። አምነስቲ ታስረው ከተፈቱ ግለሰቦች፣ ከህግ ባለሙያዎችና ከሌሎች ምስክሮች ስለ ጉዳዩ ማስረጃ ማግኘቱንም ነው የገለጸው። በፖሊስ የሚፈጸመው የእስር ተግባር እንዲቆምና ሁሉም እስረኞች ወንጀል ከፈጸሙ በፍጥነት ክስ እንዲመሰረትባቸው አሊያም ወዲያውኑ ያለምንም ቅድመ ሁኔታ ከእስር እንዲለቀቁ አምነስቲ ኢንተርናሽናል አሳስበዋል። ከትግራይ ተወላጆች በተጨማሪ የታሰሩ አክቲቪስቶችና ጋዜጠኞችም መኖራቸውን ገልጾ መንግስት የታሰሩ ሰዎች የሚገኙበትን ቦታ ለቤተሰቦቻቸው እንዲያሳውቅና ከጠበቆችና ዘመዶቻቸው ጋር የሚገናኙበትን ሁኔታ እንዲያመቻችም ጠይቋል። በዚሁ ጉዳይ ላይ ከኢትዮጵያ መንግስት ወዲያውኑ የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ add this above